የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና የቱኒዚያው ፕሬዚዳንት ካይሳይድ አዲስ መንግሥት ለመመስረት መዘጋጀታቸውን አስታወቁ። ፕሬዚዳንቱ ጠቅላይ ሚኒስትራቸውን ካባረሩና የአገሪቱን ምክር ቤት ካገዱ ከሳምንታት በኋላ ትናንት ለሁለት የቴሌቪዥን ጣቢያዎች በሰጡት ቃለመጠይቅ የቱኒዚያ ሕገ መንግሥት መሻሻል አለበት ሲሉ ተደምጠዋል። በአንዲት የደቡባዊ ቻይና ከተማ በተቀሰቀሰ የኮሮና ወረርሽኝ ሳቢያ ነዋሪዎች ከከተማው እንዳይወጡ ተከለከሉ። የአሜሪካ ፌዴራል የምርመራ ቢሮ ከ20 ዓመታት በፊት በተፈጸመው ጥቃት የሳውዲ አረቢያ መንግስት ለአውሮፕላን ጠላፊዎች አድርጎታል በሚባለው ድጋፍ ላይ ያደረገው ምርመራ የመጀመሪያ ዙር ሰነድ ትናንት ቅዳሜ በፕሬዚዳንት ጆ ባይደን ትዕዛዝ ይፋ አደረገ። ኢትዮጵያዊቷ ሰንበት የተፈሪ በጀርመን ሄርዞገን አውራህ በተካሄደ የአምስት ኪሎ ሜትር ሩጫ የዓለም ክብረ ወሰን በማሻሻል አሸነፈች። ኢትዮጵያዊው ደራራ ሁሪሳ በኦስትሪያ ዋና ከተማ ቪየና ዛሬ እሁድ በተካሄደ የማራቶን ውድድር ቢያሸንፍም ባደረገው ጫማ ምክንያት ታገደ። ዜናው በዝርዝር የቱኒዚያው ፕሬዝዳንት ካይስ ሳይድ አዲስ መንግሥት ለመመስረት መዘጋጀታቸውን አስታወቁ። ፕሬዝዳንቱ ጠቅላይ ሚኒስትራቸውን ካባረሩና የአገሪቱ ምክር ቤት ካገዱ ከሳምንታት በኋላ ትናንት ለሁለት የቴሌቪዥን ጣቢያዎች በሰጡት ቃለ መጠይቅ የቱኒዚያ ህገ መንግሥት መሻሻል አለበት ሲሉ ተደምጠዋል። ፕሬዝዳንት ካይስ የተሻለ ስብዕና ያላቸው ሰዎች ከተመረጡ በኋላ በተቻለ ፍጥነት ለቱኒዚያ መንግስት እንደሚመሰረት ተናግረዋል። ይሁንና መቼ እንደሆነ ግን በግልጽ ያሉት ነገር የለም። በዚሁ ቃለ መጠየቅ ፕሬዚደንቱ የቱኒዚያ ህዝብ ህገ መንግስቱን ውድቅ አድርጓል ሲሉ ተናግረዋል። ህገ መንግስቱ ዘላለማዊ አይደለም ሲሉ የተደመጡት ካይስ ማሻሻያዎች ሊደረጉበት እንደሚችሉ ጥቆማ ሰጥተዋል። ይህ ጥቆማቸው ከዚህ ቀደም በአገሪቱ በጭምጭምታ ይወራ ለነበረው የህገ መንግስት ማሻሻል ጉዳይ ማረጋገጫ የሰጠ ሆኗል። በታገደው ምክር ቤት አብላጫ መቀመጫ ያለው ናህዳህ ፓርቲ ግን የፕሬዝዳንቱን ሀሳብ ተቃውሟል። ተጽዕኖ ፈጣሪ የሚባለውና እስካሁን ፕሬዝዳንቱን የደገፈው የቱኒዚያ የሰራተኞች ማህበራት ኮንፌዴሬሽንም ህገ መንግስቱን ማገድን ተቃውሞ ከታቀደው ጊዜ ቀደም ብሎ ለአገሪቱ ምክር ቤት ምርጫ እንዲካሄድ ጥሪ አቅርቧል። ካይስ ሰይድ የፕሬዝዳንትነት መንበረ ስልጣኑን የተረከቡት በጎርጎሮሳዊው 2019 ዓ ም ሲሆን ህገ መንግስቱን የመተርጎም የመጨረሻው ስልጣን እንደተሰጣቸው ያምናሉ። ይህንኑ ስልጣን በመጠቀም ከሶስት ሳምንታት ገደማ በፊት ጠቅላይ ሚኒስትራቸውን አባረዋል። ምክር ቤቱን አግደዋል። የምክር ቤት አባላትን ያለመከሰስ መብትንም ገፈዋል። በአንዲት የደቡባዊ ቻይና ከተማ በተቀሰቀሰ የኮሮና ወረርሽኝ ሳቢያ ነዋሪዎች ከከተማው እንዳይወጡ ተከለከሉ። የከተማው አስተዳዳሪዎች የአውቶቡስና የባቡር መጓጓዣዎችን ያገዱ ሲሆን ሲኒማ ቤቶች፣ መጠጥና ሌሎች አገልግሎት የሚያቀርቡ ተቋማትንም ዘግተዋል። በፉጂያን ግዛት የምትገኘው ፑቲያን ከተማ 29 ሚሊዮን ነዋሪዎች ያሏት ሲሆን ከከተማው ለአስገዳጅ ጉዳይ መንቀሳቀስ የፈለገ ሰው ከኮቪድ-19 ነፃ መሆኑን የሚያሳይና በ48 ሰዓታት ውስጥ የተደረገ የምርመራ ውጤት ማቅረብ ይጠበቅበታል። ቻይና በጎርጎሮሳዊው 2020 የመጀመሪያ ወራት ወረርሽኙ በቁጥጥር ስር መዋሉን ብታውጅም ዴልታ በተባለው የኮቪድ-19 ዝርያ ሳቢያ አዳዲስ ማዕበሎች ገጥመታል። በፑቲያን ከተማ እስከ ቅዳሜ እኩለ ሌሊት 19 ሰዎች በኮሮና መያዛቸው በምርመራ መረጋገጡን የቻይና ብሔራዊ የጤና ኮሚሽን አስታውቋል። በቅድሚያ በወረርሽኙ የተያዙ ተማሪዎች ቢሆኑም ግሎባል ታይምስ የተባለው ጋዜጣ እንደዘገበው ወረርሽኙ ከሲንጋፖር ከተመለሱ የአንድ ተማሪ አባት ጋር የተያያዘ ሳይሆን አይቀርም። ይህ ዶይቸ ቨለ ነው። የአሜሪካ ፌዴራል የምርመራ ቢሮ ወይም ኤፍቢአይ ከ20 ዓመታት በፊት በተፈጸመው ጥቃት የሳውዲ አረቢያ መንግስት ለአውሮፕላን ጠላፊዎች አድርጎታል በሚባለው ድጋፍ ላይ ያደረገውን የምርመራ የመጀመሪያ ዙር ሰነድ ትናንት ቅዳሜ በፕሬዝዳንት ጆ ባይደን ትዕዛዝ ይፋ አደረገ። በጥቃቱ የሞቱ ሰዎች ዘመዶች የሳውዲ አረቢያ ባለሥልጣናት ለሴራው ድጋፍ ማድረጋቸውን ያሳያሉ የሚሏቸውን የምርመራ ሰነዶች ፕሬዝዳንት ጆ ባይደን ይፋ ካላደረጉ በመታሰቢያ መርሃ ግብሮች ላይ እንዳይገኙ ጥሪ አቅርበው ነበር። በአሜሪካ ፌዴራል የምርመራ ቢሮ ይፋ የተደረገው ባለ ዐሥራ ስድስት ገጾች የምርመራ ሰነድ በከፊል የተሰረዘ ሲሆን አውሮፕላን ጠላፊዎቹ ከሳውዲ አረቢያ አጋሮቻቸው ጋር የነበራቸውን ግንኙነት የሚያሳይ ቢሆንም ሦስት ሺህ ገደማ ሰዎች በተገደሉበት ጥቃት የሳውዲ አረቢያ መንግስት ተባባሪ ለመሆኑ ማረጋገጫ እንዳልተገኘበት ሬውተርስ ዘግቧል። ሳውዲ አረቢያ በጥቃቶቹ እጇ እንደሌለበት በተደጋጋሚ ስትገልጽ ቆይታለች። መቀመጫውን በዋሽንግተን ያደረገው የሳውዲ አረቢያ ኤምባሲ ባለፈው ረቡዕ ባወጣው መግለጫ የምርመራ ሰነዶቹ ይፋ መደረጋቸውን እንደሚደግፍ አስታውቆ ነበር። ከ19ኙ አውሮፕላን ጠላፊዎች 15ቱ የሳውዲ አረቢያ ዜጎች ነበሩ። የአሜሪካ መንግስት ያቋቋመው የምርመራ ኮሚሽን በታሊባን መንግስት በአፍጋኒስታን ከለላ ተሰጥቶት ለነበረው አልቃይዳ የሳውዲ አረቢያ መንግስት በቀጥታ ድጋፍ ለማድረጉ ማረጋገጫ እንዳላገኘ ይፋ አድርጓል። ይሁንና የሳውዲ አረቢያ ባለስልጣናት በተናጠል ድጋፍ አድርገው ይሆን ወይ ለሚለው መልስ ሳይሰጥ ቀርቷል። በጥቃቱ ከተገደሉ መካከል የ2500 ዎቹ ቤተሰቦች ጉዳት የደረሰባቸው ከ20 ሺ በላይ ሰዎች፣ የንግድ ድርጅቶችና የመድን ዋስትና አቅራቢዎች ሳውዲ አረቢያ በቢሊዮኖች የሚቆጠር ዶላር ካሳ እንድትከፍል ክስ መስርተዋል። በመጨረሻም ስፖርት። ኢትዮጵያዊቷ ሰንበሬ ተፈሪ በጀርመን ሄርዞገን አውራህ በተካሄደ የአምስት ኪሎ ሜትር ሩጫ የዓለም ክብረ ወሰን በማሻሻል አሸነፈች። ሰንበሬ ውድድሩን ያጠናቀቀችው በ14 ደቂቃ ከ30 ሰከንዶች ነው። በዚህም በኬንያዊቷ ቢያትሪስ ቼፕኮይች ተይዞ የነበረውን ክብረ ወሰን በ14 ሰከንዶች አሻሽላለች። በቶኪዮ ኦሎምፒክ በ5000 ሜትር በተካሄደ ውድድር ስድስተኛ ሆና የጨረሰችው ሰንበሬ ዛሬ ክብረ ወሰን ካሻሻለች በኋላ እጅግ ደስ ብሎኛል ስትል ተናግራለች። ትናንት ቅዳሜ በወንዶች በተካሄደው የ10 ኪሎ ሜትር ውድድር ኬንያዊው አግነስ ቲሮፕ በ30 ደቂ ደቂቃ ከአንድ ሰከንድ በማጠናቀቅ አሸናፊ ሆኗል። ቀደም ሲል በሞሮኳዊ አትሌት ከ19 ዓመታት በፊት ከተመዘገበው ክብረ ወሰን 28 ሰከንዶችን አሻሽሏል። ኢትዮጵያዊው ደራራ ሁሪሳ በኦስትሪያ ዋና ከተማ ቬና ዛሬ እሁድ በተካሄደ የማራቶን ውድድር ቢያሸንፍም ባደረገው ጫማ ምክንያት ታገደ። ደራራ ሁሪሳ ካሸነፈበት ውድድር የታገደው ያደረገው ጫማ ሶል ከሚፈቀደው አንድ ሴንቲሜትር ከፍ ብሎ በመገኘቱ መሆኑን ሬውተርስ ዘግቧል። ደራራ ሁሪሳ ውድድሩን በሁለት ሰዓት ከ9 ደቂቃ 22 ሰከንዶች በማጠናቀቅ አሸናፊ ሆኖ ነበር። የደራራ አሸናፊነት የዘለቀው ግን ለ45 ደቂቃዎች ብቻ ነበር። የመንገድ ላይ ሩጫ ተወዳዳ ተሽከርካሪዎች የሚጫሙት ጫማ ሶል ውፍረት ከአራት ሴንቲሜትር መብለጥ እንደሌለበት የሚደነግግ ሕግ መኖሩን የዘገበው ሬውተርስ ደራራ በውድድሩ ለመሳተፍ በሞላው ሰነድ ላይ ከተገለጸው የተለየ ጫማ አድርጎ መገኘቱን ዘግቧል። የውድድሩ አስተባባሪ ሀነስ ላንገር በቴክኒካዊ ስብሰባ ላይ ስለ ጫማዎቹ ደንቦች አጽንኦት ሰጥተናል። እንደ አለመታደል ሆኖ አትሌቱን ከማገድ ውጭ አማራጭ አልነበረንም ሲሉ ተናግረዋል። እንዲህ ያለ ነገር ሲከሰት የመጀመሪያው ነው ያሉት አስተባባሪው ከአሁን በኋላ በትልልቅ ውድድሮች ላይ እንዲህ አይነት ነገር እንዳይከሰት አንዳች የማጣሪያ መንገድ እንደሚኖር እርግጠኛ ነኝ ሲሉ መናገራቸውን ሬውተርስ ዘግቧል። ከውሳኔው በኋላ ደራራን በመከተል ሁለተኛው ሆኖ ያጠናቀቀው ኬንያዊው ሌናርድ ላንጋት የውድድሩ አሸናፊ ሆኗል። ይህ ዶይቼ ቬለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን በድጋሚ የቱኒዚያው ፕሬዚደንት ካይ ሳይድ አዲስ መንግስት ለመመስረት መዘጋጀታቸውን አስታወቁ። በአንዲት የደቡባዊ ቻይና ከተማ በተቀሰቀሰ የኮሮና ወረርሽኝ ሳቢያ ነዋሪዎች ከከተማው እንዳይወጡ ተከለከሉ። የአሜሪካ ፌዴራል የምርመራ ቢሮ ከ20 ዓመታት በፊት በተፈጸመው ጥቃት የሳውዲ አረቢያ መንግስት ለአውሮፕላን ጠላፊዎች አድርጎታል በሚባለው ድጋፍ ላይ ያደረገው ምርመራ የመጀመሪያ ዙር ሰነድ ትናንት ቅዳሜ በፕሬዚዳንት ጆ ባይደን ትእዛዝ ይፋ አደረገ። ኢትዮጵያዊቷ ሰንበት የተፈሪ በጀርመን ሄርዞገን አውራህ በተካሄደ የአምስት ኪሎ ሜትር ሩጫ የዓለም ክብረ ወሰን በማሻሻል አሸነፈች። ኢትዮጵያዊው ደራራ ሁሪሳ በኦስትሪያ ዋና ከተማ ቪየና ዛሬ እሁድ በተካሄደ ማራቶን ቢያሸንፍም ባደረገው ጫማ ምክንያት ታገደ። ዜናው በዚሁ አበቃ። ጠና ይስጥል